የሳውዲ አረቢያ መንግስት ህጋዊ የስራና የመኖሪያ ፈቃድ ለሌላቸው የውጭ ሀገር ዜጎች የሰጠው የውጡልኝ ቀነ ገደብ ሊጠናቀቅ የቀሩት ከአስር ብዙም ያልዘለሉ ቀናት ናቸው። መውጣት የማይፈልጉት ኢትዮጵያውያን እንዳሉ ሆነው መውጣት የሚፈልጉትም በአውሮፕላን እጦት የተነሳ ቁም ስቅላቸውን እያዩ ነበር። ምክንያቱ ደግሞ የሳውዲ መንግስት ተጨማሪ አውሮፕላኖች እንዲያርፉ ፍቃድ ያለመስጠቱ ነበር። አሁን ግን በሳምንት የ17ባ ተጨማሪ በረራዎች ፈቃድ መገኘት ለኢትዮጵያውያን ተመላሾችም ሆነ ጉዳዩን በዋናነት ለያዙት ሁሉ ታላቅ እፎይታን ሰጥቷል። አምባሳደር ጊፍቲ አባስያ በሳውዲ አረቢያ ዜጎቹን በወጉ ለማስመለስ የተቋቋመው ግብረ ኃይል ሰብሳቢ ናቸው። አሁን ይሄ አውሮፕላን ከተጨመረ በኋላ በቀን ምን ያህል ሰዎች እየሄዱ ነው ወደ ሀገር? የቀን ፍላይት አለ ማጣ አለ እና ትልቁ አውሮፕላን ነው 300 በላይ የሚጭን ብዙ ሰዎችን እያነሳ የትኬት ችግር የሚል በሪያድ የኢትዮጵያ ኮሚኒቲ ማህበር ሊቀመንበር አቶ ሻውል ጌታውን እንደሚሉት ደግሞ በአሁኑ ወቅት ወደ ሀገር ለመግባት የሚያስችለውን ሰነድ ፈላጊ ኢትዮጵያውያን ቁጥር በእጅጉ እየጨመረ ነው። መጪው የረመዳን የጾም ወር የመጨረሻው ሳምንትና ጾሙም ከተፈታ በኋላ የመጀመሪያው ሳምንት የሳውዲ መንግስት ከፍተኛ የበዓላት ቀን ናቸው። በዚህ የተነሳም ዜጎች ከኤምባሲውም ሆነ ከኮሚኒቲው ያገኙትን ያህል አገልግሎት ከሳውዲዎች ዘንድ ላያገኙ ይችላሉ የሚል ስጋት እንዳደረባቸው ይገልጻሉ። ይሁንና በዋጁ የመጨረሻ ቀን ሆነ ከዚያ በኋላ ሊከሰቱ ለሚችሉ ሁነቶች በሪያድ የኢትዮጵያ ኮሚኒቲ ማህበር እየተዘጋጀ መሆኑን ያብራራሉ። እኛ አሁን በጣም እያሰጉን ያሉን ነገሮች ያው እዚህ የምንሰጠውን ሰርቪስ እዛ ማግኘት አለብን፣ አንድም ሰው መመለስ የለበትም ብለን ነው እኛ የምናስበው። ነገር ግን እውነታውን ደሞ ስናይ እንፈራለን። ምክንያቱም አመት ባላቸው እየቀረበ ነው። ኦምራ የሚሄዱበት ሰዓት ነው። በአጠቃላይ የሀገሪቱ የመንግስት ስራዎች በጣም ኦልሞስት የሚቆሙበት ወቅት እንደ ረፍት የሚታሰብ ጊዜ ነው። በዚህ ሰዓት ላይ ቀኑ እንደገና እያለቀ ነው ያለውና እነዚህ ነገሮች ትንሽ ረፍት ነስተውና ተዘጋጀን ያለ ነው። ከዛ በኋላስ ምን ይፈጠራል የሚለውን ፕላን እያደረግን ያለ ነው። ብዙ ሰዎች ምናልባት እንግዲህ በዴድላይኑ በመጨረሻው ቀን ላይ ሳይሳካላቸው ቀርቶ መንግስት እርምጃ መውሰድ ሊጀምር ይችላል። በዛ ሰዓት የሮጡ ሊመጡ ይችላሉ ወደዚህ ግቢ። በዛ ጊዜ ምን ልናደረግ እንችላለን የሚለውን አሁን አንዳንድ ነገሮችም እያደረግም ነው። የእርዳታ ድርጅቶችም ሊረዱ ነው እየጠየቅን ያለ ነው። አምባሳደር ጊፍቲ አባሲያ በበኩላቸው በረመዳን ዝግ ምክንያት በሳውዲ አረቢያ በኩል ለሚፈጠሩ መስተጓጎሎች መሆን መዘግየቶች ኃላፊነቱ የራሱ የሳውዲ መንግስት ነው ይላሉ። አዋጁን ያወጀው የሳውዲ መንግስት ነው። የሳውዲ መንግስት ተገቢውን አገልግሎት ሰጥቶ በተወሰነው ጊዜ ውስጥ ዜጎች ወደ ሀገሮቻቸው መግዛት አለባቸው እና የአገልግሎት ጊዜያቸውን ማራዘም እንዳለባቸው ነው የምንገምተው። እየተነጋገርን ያለ ከኤምባሲው የጉዞ ሰነድ የወሰዱትና ወደ ሀገር የገቡትን ቁጥር በማወዳደር የገቡት በጣም ትንሽ ናቸው ያሉት አምባሳደር ጌፍቲ ለዚህም የመጓጓዣ ሰነድ ከኤምባሲው ወስደው ወደ ስራ መሰማራት ከሳውዲ መንግስት በኩልም የመጨረሻውን የመውጫ ሰነድ ከወሰዱ በኋላ ለሃይማኖታዊ ተግባር ወደ ቅዱሳን ቦታዎች ማምራት በዚህም የተነሳ በሳውዲ የጸጥታ ኃይሎች ቁጥጥር ስር መዋል ሰሞኑን ያጋጠሙ ችግሮች መሆናቸውን አብራርተዋል። በሀገር ውስጥ ተመላሾችን ለመርዳትም ሆነ ለማቋቋም ሰሞኑን የተደረጉ ጥረቶችን ያነሱት አምባሳደር ጊፍቲ በተለይ በረመዳን ወር መጨረሻ ሙስሊሞች በዘካቸው እነዚህን ወገኖች እንዲያስቡ ጠይቀዋል። ስለሺ ሽብሩ ለዶይቼ ቬለ ሪያድ